የአሜሪካ ድምፅ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 5 2016 ዓ ም ዝግጅታችን ጀመረ። ሁለተኛ በአስራ ሁለታችን መካከል ሁለት ሶስት ሺህ ሰው ድረስ ሰራተኞች አሉ። ከዛ ደግሞ ኢንፎርማሊ የሆነ አሰራርም አለ በፍሪላንሰር ምናምን የሚባሉ ያን ሁሉ ሲደምር ሀምሳ ሺህ ሰው ያስተናግዳል ዘንድሮ። ይሄ ይሰጠ የሰማችኋቸው የኢትዮጵያ አውትሶርስ ማህበር ጸሐፊ ታዲዮስ ተፈራን ነው። በምሽቱ ከያዝናቸው ዝግጅቶች ውስጥ አንደኛው ነው። ጤና ይስጥልን፣ የተከበራችሁ አድማጮች እንደምናመሻችሁ። የምሽቱን ስርጭት በመምራት አብሬያችሁ የምቆየው ደረጀ ደስታ ነኝ። ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን በዌብ ሳይታችን አማሪክ ቪኦኤ ኒውስ ዳት ካም ላይ በቀጥታ በመደመጥ ላይ ይገኛል። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ። ቀን ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። በምዕራብና ማዕከላዊ አፍሪካ 55 ሚሊዮን ሰዎች የረሃብ አደጋ ተጋርጦባቸዋል። ከጊዜ ወደ ጊዜ እየናረ የሚሄደው የምግብና የነዳጅ ዋጋ በምዕራብና ማዕከላዊ አፍሪካ ባሉ ሀገራት 55 ሚሊዮን የሚደርሱ ሰዎች ራሳቸውንም ሆነ ቤተሰቦቻቸውን መመገብ የማይችሉበት ትግል ውስጥ እንደከተታቸው የመንግስታቱ ድርጅት ተደደይት ተቋማት ትላንት አርብ አስታወቁ። ባለፈው አምስት ዓመት ጊዜ ውስጥ ከሰኔ እስከ ነሐሴ ባሉት ወራት ረሃብ የሚያጋጥማቸው ዜጎች አሃዝ በአራት እጥፍ ማደጉን እንዲሁም የጥምር ድጅት የምጣኔ ሀብት ማዘቅዘቅ የሀገር ውስጥ ምርት እድገት ባለበት መቆሙና እየተደጋገሙ የሚነሱ ግጭቶች ቀውሱን ማባባሳቸውን ተገልጿል። ከተጎዱት ሀገራት መካከል ናይጄሪያ፣ ጋና፣ ሴራሊዮን እና በሰሜናዊ የሀገሪቱ ክፍል ከ2600 በላይ ሰዎች በአስከፊ ረሃብ ውስጥ የሚገኙባት ማሊ ተጠቃሾች መሆናቸውን የዓለም የምግብ መርሃ ግብር የመንግስታት ድርጅት የሕፃናት ፈንድ ዩኒሴፍ እና የምግብና የግብርና ተቋም የጋራ መግለጫ አስታውቋል። በምዕራብ አፍሪካ የዓለም የምግብ መርሃ ግብር ጊዜያዊ ዳይሬክተር ማርጎ ቫንደር ቨልደን ሁኔታው ከቁጥጥር ውጭ እንዳይሆን እርምጃ ለመውሰድ ጊዜው አሁን ነው ብለዋል። ተቋማቱ ባለው የምግብ እጥረት የተነሳ የተመጣጠነ ምግብ እጥረት መጨመሩን አክለዋል። 16.7 ሚሊዮን የሚሆኑ እድሜያቸው ከአምስት ዓመት ያነሱ በምዕራብና ማዕከላዊ አፍሪካ ያሉ ህጻናት በጽኑ የተመጣጠነ ምግብ እጥረት ውስጥ ይገኛሉ ብለዋል። በክልሉ ከውጭ የሚገቡ የምግብ ምርቶች ላይ ያለው ጥገኝነት በተለይም እንደ ጋና ሊቤሪያና ሴራሊዮን ያሉ ከፍተኛ የዋጋ ንረትን በሚዋጉ ሀገራት ላይ ጫናውን አጠናክሮታል። በምዕራብ አፍሪካ የዓለም የምግብና የግብርና ድርጅት ፋኦ ክልላዊ አስተዳደር ሮበርት ጉዩ የተከሰተው ከዚህ ቀደም ታይቶ የማያውቅ የምግብና የተመጣጠነ ምግብ እጥረት ምላሽ ለመስጠት የሀገር ውስጥ የምግብ ምርትን የሚያሳድጉና የሚያበዙ ፖሊሲዎች መተዋወቅ አለባቸው ብለዋል። በዌስት ባንክ የጠፋው እስራኤላዊ አዳጊ ሞቶ መገኘቱን ኔታንያሁ አስታወቁ። አሰቃቂ ግድያ በማለት የጠሩት ግድያ ተፈጽሞበት አስክሬኑ መገኘቱን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዛሬው ዕለት አስታውቋል። የ14 ዓመቱ ቤንጃሚን አቺሜር ትላንት አርብ መጥፋቱ ከታወቀበት ሰዓት አንስቶ የፍልስጤን መንደሮች ላይ ከፍተኛ የሆነ ጥቃትን ያስከተለ ሰፊ የሆነ የፍለጋ ዘመቻ ተካሂዷል። ጠቅላይ ሚኒስትር ኔታንያሁ ልጁ በአሰቃቂ ሁኔታ በመገደሉ ወንጀሉ ከባድ ነው በማለት አስታውቀዋል። ጠቅላይ ሚኒስትሩ አያይዘውም የእስራኤል ኃይሎች ይህንን አሰቃቂ ወንጀል የፈጸሙትን እና የተባበሩትን ለመፈለግ በጽኑ እየጣሩ ነው ብለዋል። የአዳጊው ልጅ መጥፋት ከታወቀበት ሰዓት አንስተው የእስራኤል የጸጥታ ኃይሎች ከመቶ በጎ ፈቃደኞች ጋር በመሆን ለፍለጋ የተሰማሩ ሲሆን አል ሙግሃየር መንደርን ጥሰው መግባታቸውን አጃንስ ፍራንስ ፕሬስ ዘግቧል። በክስተቱ 25 ሰዎች ሲጎዱ አንድ ሰው መገደሉን የፍልስጤም የጤና ሚኒስትር አስታውቋል። አድማጮች፣ ይህ ዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የኢራን የክብር ዘብ አባላት በሄሊኮፕተር በመውረድ በሆርሙስ ሰርጥ በኩል በማለፍ የነበረችና ከእስራኤል ጋር ግንኙነት ያላቸውን ኮንቴነሮች የጫነች መርከብን ዛሬ ቅዳሜ ተቆጣጥረዋል። እስራኤል በሶሪያ 12 ሰዎች የገደለችበትን ክስተት ተከትሎ መካከለኛው ምስራቅና ኳድ የተሰኘው የኢራን ከፍተኛ ዘብ ተጓዥ ኃይልን ጨምሮ የኢራንን የበቀል ጥቃት በተጠንቀቅ ላይ በመጠባበቅ ይገኛሉ። በኢራን መንግስት የሚደገፈው ኢርና የዜና ወታር የኢራን ዘብ ልዩ ኃይሎች የፖርቹጋል ባንዲራ የምታውለበልበውንና በለንደን ከሚገኘው ዞዲያክ የባህር ኃይል ጋር ግንኙነት ያላትን ኤምኤስሲ ኤሪስ የተሰኘችውን እቃ ጫኝ መርከብ ላይ ጥቃት መፈጸማቸውን ዘግቧል። ዞዲያክ የባህር ኃይል የእስራኤላዊው ቢሊዮኔር ኤሪያል ኦፈር ዞዲያክ ግሩፕ ንብረት ነው። በጉዳዩ ላይ ዞዲያክ አስተያየት ከመስጠት ፈቃደኛ ሳይሆን ቀርቷል። ተቀማጭነቱ በ በጄኔቫ ያደረገው ኤምኤስሲ በመርከቡ ላይ ሀያ አምስት ሰራተኞች እንደነበሩ ቆይቶ አስታውቋል። ኢሩና የዜና አውታር መርከቧ ወደ ኢራን የባህር ቀጠና እንደምትወሰድም ጨምሮ ዘግቧል። በመጨረሻም በዩክሬን ጦርነት በትንሹ ሀምሳ ሺ የሩሲያ ወታደሮች መሞታቸውን ሪፖርት አመላከተ። ገለልተኛ የሆነ አንድ የሩሲያ መገናኛ ብዙኃን ሀምሳ የሚሆኑ የሩሲያ ጦር አባላት ሩሲያ ከሁለት ዓመት በፊት በሙሉ ኃይሏ ዩክሬንን ከወረረችበት ጊዜ አንስተው መሞታቸውንና አህዙ ከዚህ በብዙ አስር ሺዎች ሊልቅ እንደሚችልም አስታውቋል ሚዲያ ዞና የተሰኘውና ከቢቢሲ የዜና አውታር ጋር በመሆን የሞቱ የሩሲያ ወታደሮችን አሃዝ የሚከታተለው ይሄ ተቋም እስካሁን ድረስ ባለው መረጃ ከጎርጎሮሳውያኑ የካቲት 2022 አንስቶ 5471 የሩሲያ ወታደሮች ሕይወታቸው ማለፉን ገልጿል። ሚዲያ ዞና አክሎም በሩሲያ ወታደር ቤተሰቦች መካከል ከ85000 በላይ የሚሆኑ የውርስ ሽግግሮች መደረጋቸውንም ጨምሮ አስታውቋል። በተጨማሪም ሩሲያ በሳምንት 1200 ወታደሮችን እያጣች መሆኑንም ነው ጨምሮ የገለጸው የዩክሬን ወታደራዊ ኃይል አራት 551730 የሩሲያ ወታደሮች በሞትና በጉዳት ተገልለዋል በማለት ያስታወቀ ሲሆን፣ ይሁን እንጂ የዩናይትድ ስቴትስና የብሪታኒያ የደህንነት ተቋማት ሩሲያ 300 ሞትና ጉዳቶች ብቻ ነው የደረሰባት ሲሉ ተናግረዋል። ሩሲያ የሞቱና ጉዳት የደረሰባቸውን ወታደሮቿን አሀዝ እምብዛም በይፋ ማስታወቅ ልማድ የላትም። በሌላ በኩል ዩክሬን ጦርነቱ ከተጀመረ አንስቶ 310 ወታደሮችን አጥቻ ለሁ ብላለች። አድማጮች ለምሽቱ ያዝንላችሁ ዜናዎች እዚህ ላይ ተጠናቀዋል። ከቀሪ መሰናዶች ጋር ታምሹ ዘንድ አካብዳለሁ። ኤደን ገርመው ዋሽንግተን ዲሲ በ19 በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 5 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ገጻችን አት ቪኦኤ አማሪክ ላይ ይደመጣል። አሁን የምሽቱን ቀዳሚ ወደ ሆነው ዝግጅት እናልፋለን። ተስፋ የተሰነቀበት የውጭ ስራ አቅርቦት የውጭ ስራ አቅርቦት ወይም አውትሶርሲንግ በ1980ዎቹ መገባደጃ ላይ የተጀመረ የስራ ባህል ነው። በዘርፉ በዋናነት የሚታወቁት ህንድና ቻይና በርካታ ወጣት ባለሙያዎቻቸው አገራቸውን ሳይለቁ ለሌላ አገራት ድርጅቶች እውቀታቸውንና ክህሎታቸውን እንዲሸጡ አስችለዋል። ይህ አሰራር በኢትዮጵያ ውስጥ እንዲስፋፋ ጥረት እያደረገ ያለው የኢትዮጵያ አውትሶርስ ማህበር ዘርፉ ለበርካታ ወጣቶች አማራጭ የስራ መስክ ሊሆን እንደሚችል ይሟግታል ይላል ሀብታሙ ስዩም ያቀርበዋል የውጭ ስራ አቅርቦት በእንግሊዝኛው አጠራር አውትሶርሲንግ በአንደኛው ዓለም ጫፍ የሚገኝ አንድ ድርጅት የሚሰጠውን አገልግሎት ወይንም ሊፈበረክለት የሚፈልገውን ሸቀጥ በሌላ ዓለም ጫፍ ላይ በሚገኝ ክህሎት ያለው ሰራተኛ የሚከውንበት የስራና የንግድ ግንኙነት ነው ይህ ከአውሮፓውያኑ 1980ዎቹ መጨረሻ ጀምሮ እየተስፋፋ የሚገኝ የሥራ ባህል በተለይ እስያውያን ወጣቶች ከሀገራቸው ሳይወጡ ለአሜሪካና አውሮፓ ኩባንያዎች ክህሎታቸውን እንዲሸጡ በማድረግ ረገድ ይታወቃል። ህንድ ያሉትን ወጣቶች የአሜሪካ ካምፓኒዎች በቅጥር ጀምረው አሁን እነዚ ወጣቶች በአሜሪካ በአይቲ ሴክተር ላይ ትልቅ ሚና አላቸው። ከዛም አልፎ አሜሪካ ውስጥ ብናይ በጣም የሚገራርሙ ትልልቅ ካምፓኒዎች ቴክኖሎጂ የምንላቸው ከመሪዎቻቸው ደረጃ ከህንድ የመጡ ሰዎች ናቸው። ስራ መፍጠርን ብቻ ሳይሆን ኢኮኖሚዋን የቀየረችው ህንድ ቻይና ደግሞ በማኒፋክቸሪንግ ላይ በዓለም ሁለተኛ ግዙፍ ኢኮኖሚ ያላት በዓለም ቻይና ነች። ስራ መፍጠሩን ብቻ ሳይሆን ሙሉ የአገርን ኢኮኖሚ ቀይረዋል። የሰማችሁት ታዲዎስ ተፈራን ነው። ታዲዎስ በተለይ በቴክኖሎጂ መስክ ብቃት ያላቸው ኢትዮጵያውያን ከዓለም አቀፍ አገልግሎት ፈላጊዎች ጋር የሚያስተሳስረው ኤምኤምሲዋይ ቴክ ተቋም ኃላፊ፣ የኢትዮጵያ አውትሶርስ ማህበር ጸሐፊ ነው። ዛሬ ላይ በርካታ የዘርፉን ተቋማት በስሩ የያዘውና በሺዎች ለሚቆጠሩ ወጣቶች አዲስ የሥራ ምዕራፍ እንደከፈተ የተነገረለት ማኅበር ከ16 ዓመታት በፊት ሲጠነሰስ ኢትዮጵያ ዘርፉ የሚፈልጋቸው መሰረተ ልማቶች በበቂ ሁኔታ ያልተሟሉባት ሀገር እንደነበረች ታዲውስ ያስታውሳል። የኢንተርኔት ስፒዱ 56 ኪሎ ቢት ፐር ሰከንድ ቆንጆ ከተባለ በዛን ጊዜ ነበረ። በኃይለኛ ፍላጎት ተጀምሮ ግን እንደተፈለገው ሊያድግ አልቻለም። ካምፕኒያችን ጉዞ ትንሽ አስቸጋሪ ነበር። ተረቱን ብቻ ሳይሆን መብራት ግን እንደዛም ሆኖ ስራ ፈጠራም ኦፖርቱኒቲ ወደፊት ሰፊ ይሆናል የሚል እምነት ስለነበረ በትዕግስት ለረጅም ጊዜ ተጉዘናል። የማኅበሩን ጥንካሬና የዘርፉን መስፋፋት ያፋጠነ ክስተት ግን የኋላ የኋላ ተፈጥረዋል። በኮቪድ-19 መቀስቀስ ማግስት ለዓመታት በብቸኝነት ተይዞ የነበረው የኢትዮጵያ ቴሌኮሙኒኬሽን ዘርፍ ተፎካካሪ አገልግሎት ሰጪ ኩባንያዎችን ማስተናገድ ጀምረ፣ ኢትዮጵያ ውስጥ የተሻለ ጥንካሬና አድማስ ያለው የኢንተርኔት ትስስር መፍጠር ተቻለ። ይህ በምላሹ ቃልኪዳን አበባየውን የመሳሰሉ ዓለም አቀፍ ገበያ ላይ ተፈላጊ ክህሎት ያላቸው ወጣቶች በሌላ ዓለም ላይ ካሉ ቀጣሪዎች ጋር በተቀላጠፈ ሁኔታ እንዲግባቡ የሥራ ግንኙነት እንዲፈጥሩ አስችለዋል። በደንበኞች አገልግሎት ዘርፍ መሰረታቸው አሜሪካ ላይ የሆኑ ድርጅቶችን ኢትዮጵያ ከሚገኘው የስራ ቦታዋ ሆና የምታገለግለው ቃል ኪዳን ከስራ ትስስሩ ያተረፈችውን እንዲህ ትገልጸዋለች። በጣም ጠቀሜታ አለው። ምክንያቱም እኛ የምናውቀው የሀገራችን ላይ ያለውን የስራ ሁኔታ ነው። ከሀገር ላይ ታክቤት ግን ውጭ ሀገር ነው። ሌላ ቦታ ያለው የስራ ሁኔታ ማኔጅ ማድረግ እንደምችል ያስተምርሃል። እዚህ ሆነ ከብዙ ሰዎች ጋር የመታወቅ እድል ይኖርሃል። ከብዙ ባህሪዎች ጋር አንድ ላይ ማኔጅ ማድረግ እንዳለብህ ያስተምርሃል። እዚህ ማናውቀውን ነገር በትንሹ በጣም በጣም እድል ይሰጥሃል። ናትናኤል ጌታሁን የሶፍትዌር ምህንድስና ባለሙያ ነው። በአሁኑ ሰዓት አሜሪካ ላይ መሰረቱን ላደረገው ኤክሰልሬንት የተሰኘ የቴክኖሎጂ መፍትሄ አፈላላጊ ተቋም ይሰራል። በመሰል ስራ ግንኙነት ውስጥ የተገኘው እድል ያለውን ጠቀሜታ እንዲህ ገልጸዋል። እድሎች እየሰፉ መጥተዋል። ሎካል ያሉ ስራዎች ላይ በሚሰራበት ጊዜ የሚገኘውም ልምድ የሚገኘውም ኦፖርቹኒቲ የተገደበ ነው የሚሆነው። አውትሶርሲንግ ግን የትኛውም አለም ላይ ያለን ቻሌንጅ፣ ኦፖርቹኒቲ የስራ እድል ማግኘት ይቻላል። ዓለም በምን አይነት ኮንሰንስ ነው የሚሰራው፣ በምን አይነት ቴክኖሎጂ፣ በምን አይነት ሁሉ የሚንቀሳቀሰው የሚለውን በቀላሉ ማየት ይቻላል። ልምድ መለዋወጥ ይቻላል ማለት ነው። ደግሞ የተሻለ ክፍያ በዚኛው ማግኘት ይቻላል ከካሄዱ በዓለም ደረጃ ካለው ስታንዳርድ ስለሆነ በሎካል ማርኬት ስላልሆነ የተሻለ ክፍያ ያው ከውጭ ጋር ተይዞ የባንክ ብድር የቤት የመኪና አይነት እድሎች ይመቻቻል። እድሎችን ይፈጥራል። ምሳሌ የሥራ ግንኙነቶችን የሚፈጥሩ አስራ ሁለት ገደማ ድርጅቶች የመሠረቱት የኢትዮጵያ አውትሶርሲንግ ማኅበር በቅርብ የእንቅስቃሴ ዘመኑ ለኢትዮጵያውያን ወጣቶች ብሎም ለኢትዮጵያ መጣኔ ሀብት አበረታች ውጤቶችን ማምጣት እንደቻለ የማኅበሩ ጸሐፊ ታዲዮስ ጌታውን ይናገራል። በእኛ በአስራ ሁለታችን መካከል ሁለት ሶስት ሺህ ሰው ድረስ ሰራተኞች አሉ። ከዛ ደግሞ ኢንፎርማሊ የሆነ አሰራርም አለ። በፍሪላንሰር ምናምን የሚባሉ ያን ሁሉ ሲደምር ሀምሳ ሺህ ሰው ያስተናግዳል ዘንድሮ ይሄ ሴክተር በእኛ ባደረግነው ጥናት ነው አሶሲሽኑ ባደረገው ጥናት መሰረት ይህን ያህል ብለን ነው የምንገምተው። ሁለት ሺህ ሰላሳ በፈረንጆች ለምሳሌ ወደ አንድ ሚሊዮን ስራ መፍጠር የሚችል ሴክተር ነው። እንግዲህ እነዚህ ነገሮች ከተሳኩልን ዩ ኤስ ውስጥ መጆሪቲ እዛ ነው ቢዝነሱ ያለው። ኢንዲያም ራሱ እንደ ድሮ እነሱ የሚሰሩት ስራ አሁን አስተላልፈው ወደ ተርድ ፓርቲ ይልኩታል። በጣም ብዙ የሚልኩት አሁን አፍሪካ ውስጥ ነው። እኛም ጋርም ከህንድ ይላካል። ወደ 80 ፐርሰንቱ ዩስ ይሆናል። ወደ 15 ፐርሰንት በላይ ዩሮፕ ይሆናል። ከአምስት ፐርሰንት በታች ህንድ ይሆናል። የውጭ ስራ አቅርቦ ዘርፍ ወይም አውትሶርሲንግ ለኢትዮጵያን ወጣቶች የስራ ዕድል መሻሻል ያለውን አቅም ደጋግሞ የሚያነሳው ታዲያውስ በዓመታት ውስጥ የተጠናከሩ የሀገሪቱን መሰረተ ልማት ዝርጋታዎች በበጎ አንስቶ የሌሎች ሀገራት በረከት ለኢትዮጵያን ወጣቶችም ይዳረስ ዘንድ ግን መስተካከል የሚገባቸውን ጉዳዮች ይጠቁማል። አሁን ቻሌንጅ ብለን የምናየው በፖሊሲ በኩል አንድ አሁን ክላይንት መጥቶ ሁለት መቶ ሰራተኞች ለዛሬ ሁለት ሳምንት አዘጋጁልን ቢለን የኦፊስ ቁሳቁሶች ለሚቀጠሩት ልጆች በፈለግነው ስፔሲፊኬሽን ነው ወይም ኳሊቲ ብዙ ጊዜ ስለማናገኝ ኢምፖርት ነው ማድረግ ያለብን። ኢምፖርቴሽን ፕሮሰሱ በጣም ረጅም ነው፣ ከባንክ ፍቃድ ከማውጣቱ ጀምሮ ለሴ ባንኩ ፍቃድ ነገ ጠዋት ተሰጠን ነገ ጠዋት እቃው ተገዝቶ በኢትዮጵያን ኤርላይንስ አዲስ አበባ ኤርፖርት ገዝቶ ከስተምስ ይዞት ከስተምስ ደግሞ በንጋቱ አይለቅልንም። በጣም ረጅም ፕሮሰስ አለው። ሶስት ሳምንት፣ አራት ሳምንት፣ አምስት ሳምንት የሚፈጀውን ፕሮሰስ በአንድ ቀን ቢሆን ለምሳሌ ሁለት መቶ ሰው የዛሬ ሳምንት አዘጋጅልኝ ለሚለን ክላይንት አዎ እችላለሁ ብዬ ኢሚዲየት ያደርጋሉ። አሁን ግን ሁለት ሳምንት ሲሆን አይ እሱን አንችልም እቃው እጃችን ላይ የለም ስድስት ሳምንት ወይ ሰባት ሳምንት ያስፈልገናል ስንላቸው ወደ ሌላ ሀገር ሄዳሉ። ባለፉት ሶስት ዓመታት በውጭ ሥራ አቅርቦት አሰራር የመጡ ሥራዎችን ኢትዮጵያ ውስጥ ሆኖ ሲከውን የቆየው ናትናኤል ጌታውን በበኩሉ ዘርፉን የሚደግፉ ፖሊሲዎች እንዲወጡ ከማድረግና መሠረተ ልማቶችን ይበልጥኑ ከማዘመን ጎን ለጎን ኢትዮጵያ ወጣቶች በዓለም የሥራ ገበያ ውስጥ ተፎካካሪ እንዲሆኑ የትምህርት ዘርፉንም ማጠናከር እንደሚገባ ይጠቁማል። ሌላኛውና ዋነኛው የትምህርት ስርዓቱ የሚያወጣው የሚያመርተው የሰው ኃይል ብቃት ያለው መሆን መቻል አለበት። ምክንያቱም ይህ ገና አዳጊ ኢንዱስትሪ ስለሆነ ገና ኢሜጃችንን እየገነባን ስለሆነ ያለ ነው ምንም አይነት ስህተት ሲፈጠር አሁን ላይ ባለ ነው ሰራተኞች የሚፈጠረው ስህተት የሀገር ፋንስን በሙሉ ነው የሚያጠፋው። ለኢትዮጵያኖች ጋር መስራት ጥሩ ሰርቪስ አይገኝም፣ መጥፎ ፕሮዳክት ነው የሚገኘው፣ ኳሊቲውን ያልጠበቀ ነው የሚለው ነገር አንዴ ከተለመደ ከዚህ ያንን መልሶ ለማስተካከል ስለሚቀጥ ሰራተኛውንም የፍቃት ከትምህርት ቤት የሚወጡትን ፍቃታቸውን የጠበቁ አደቅሎ ማስወጣት ያስጠብቃል ማለት ነው። ሌሎች እንደ የታክሴሽን ላይ ስፔስ መስሪያ ቦታ ማመቻቸት፣ የመሳሰሉትን እና ደግሞ ይሄ የንግድ ህጉ ላይም ድድሬ ማመቻቸትን ልክ እንደ ማኒፋክቸሪንግ ይሄ ብዙ ካፒታል የሚጠይቅ አይደለም። በትንሽ ካፒታል ብዙ ገቢ ማምጣት የሚችል ነው። ማመቻቸት ቢቻል ያለ ኮላተራል ከዚህ በጣም ጥሩ ይሆናል። የውጭ ስራ አቅርቦት ወይም አውትሶርሲንግ በአውሮፓውያኑ አስራ ዘጠኝ ሰማንያ ዘጠኝ ዓመተ ምህረት የተጀመረ የስራ ባህል ነው። በተለይ ምዕራባውያን ተቋማት ወጪያቸውን ለመቀነስ በሌሎች ሀገራት ግዛቶች ውስጥ የሚገኙ ሰራተኞችን የሚመለምሉበትና በዕውቅ ተቋራጭ የሚያሰሩበት መስክ ከአውሮፓውያኑ 1990ዎቹ ወዲህ ደግሞ ከፍተኛ እድገትን እያሳየ ነው። በአውሮፓውያኑ 2025 በመረጃ ቴክኖሎጂ ዘርፍ ብቻ ለውጭ ስራ አቅርቦት ገበያ የሚቀርበው እድል የገንዘብ ግምት 397 ቢሊዮን ዶላር ይደርሳል ተብሎ ይጠበቃል። ላብነት በቴክኖሎጂ የስራ ቅጥር ዘርፍ ስመጥር የሆነው የቀድሞ አፕቲዩድ የአሁኑ ኒው ኤራ ተቋም ይፋን እንዳደረገው ዩናይትድ ስቴትስ 300 ሺህ ያክል የሥራ መደቦችን በየዓመቱ ከግዛቷ ውጪ በሚገኙ ሠራተኞች እንደምታሰራ ያስረዳል። በዚህ የሥራ ግንኙነት ውስጥ በመላው ዓለም ውስጥ ለሥራ የበቁ ሰዎችን ቁጥር በ10 ሚሊዮኖች ገምተው የሚያስቀምጡ ተቋማትም አሉ። በየዓመቱ እያደገ ከሚገኘው ዘርፍ ኢትዮጵያን ወጣቶች ተቋዳሹ ነው። ከአሳሳቢው የሥራ አጥነት ችግር ቀስ በቀስ ይላቀቁ ዘንድ ዘርፉ ሊደገፍ እንደሚገባ ለዚህ ዘገባ ያነጋገርናቸው ወጣቶችና ባለሙያዎች አጽንኦት ሰጥተዋል። ታሙ ስዩምን ስለ ዘገባው አመሰግናለሁ። አሁን ወደ ተከታዩ ዝግጅት እናልፋለን። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጥቁሮችን ሴቶችንና ሌሎች አናሳ የማህበረሰብ ክፍሎችን ጨምሮ በአሜሪካ የሀብት ድልድል ተካፋይ ያልሆኑ ወይም አድሎ ተደርጎባቸዋል ተብለው የሚታሰቡ የህብረተሰብ ክፍሎችን ለመደገፍ ጥቅም ላይ ይውል የነበረውን ዘርን ያገናዘበ መመልመያ ፖሊሲ ወይም አፈርማቲቭ አክሽን ከዚህ በኋላ ተፈጻሚ እንዳይሆን ውሳኔ ካሳለፈ ወዲህ ለመጀመሪያ ጊዜ ዩኒቨርሲቲዎች አዲስ ተማሪዎችን ወደ ተቋማቸው እየተቀበሉ ነው። በርዕዮተ ዓለም መስመር የተከፋፈሉት የአሜሪካ ጠቅላይ ፍርድ ቤት ዳኞች ስድስት ለሶስት በሆነ ድምፅ ላለፉት አርባ አምስት ዓመታት በስራ ላይ የኖረውን ፖሊሲ መቀየራቸው በከፍተኛ ትምህርት ተቋማት ውስጥ በሚኖረው የትምህርት እድልና የዘር ስብጥር ላይ ምን አይነት ተጽዕኖ ይኖረዋል ስትል ስመኝሽ የቆየ በሚኒሶታ የከተማ ምክር ቤት የፍትሐዊነትና የእኩል እድል ቢሮ ረዳት ዳይሬክተር የሆኑትን የህግ ባለሙያ አቶ ዘካሪያስ ሀይሉን አነጋግራቸዋለች። አቶ ዘካሪያስ በጣም ነው የማመሰግነው። እስቲ በቅድሚያ ለምን ነበር አፈርማቲቭ አክሽን ስራ ላይ የዋለው? እንግዲህ ይሄ አፈርማቲቭ አክሽን የሚባለው ጥቁሮችና ሌሎችም ማይኖሪቲዎችና ሴቶችም በተቻለ መጠን የሚደረግባቸውን አድሎ ለማቆም በስራ በመንግስት ስራ ውስጥና በመንግስት ኮንትራት ውስጥ ተገቢውን ድርሻ እንዲወጡ በሚል ነበር የወጣው ከዛ ጋር በተገናዘበ ነው ቃሉ የወጣው ፣ ታዲያ እንደሚታሰበው በስራ ላይ ከዋለበት ጊዜ አንስቶ ጥቁሮች ወይም ሴቶች ተጠቃሚ ሆነዋል? የሚፈለገውን እኩልነት መፍጠር ችሏል? ይሄ ትልቅ አሜሪካ ውስጥ ትልቅ ለውጥ ካመጡት ህጎች ውስጥ አንደኛው ነው ብሎ ነው የሚገምቱት። በተለይም በአስራ ዘጠኝ መቶ ስልሳ አራት የወጣው ሲቪል ራይትስ አክት እና ከዛ ጋር ተያይዞ የወጡ ህጎች አሉ ያ በጣም ብዙ ረድቷል። ከዚህ በፊት ሳይቀጥሩ አድሮ ሲደረግባቸው የነበሩት ጥቁሮች፣ ስፓኒክ፣ ሴቶች እና ኔቲቭ አሜሪካኖች ስራ እንዲያገኙ በጣም በብዙ ረድቷል ነው የሚባለው። አንዳንዶቹ ግን ምንም አልረዳም እንዳንጎዳቸው የሚሉ ሰዎችም እንዳሉ መገንዘብ ያስፈልጋል። እንግዲህ አሁን የጠቅላይ ፍርድ ቤቱ ዳኞች ለምሳሌ የሀገሪቱ ኮሌጆች እና ዩኒቨርሲቲዎች በቅበላ ወቅት ቀለምን መሰረት ያላደረገ መመዘኛዎችን መጠቀም አለባቸው ሲሉ ህገ መንግስቱን ይጠቅሳሉ። ከለርን፣ ዘርን መሰረት ያደረጉ መመዘኛዎች ህገ መንግስቱን ይጻረራሉ ይላሉ እና ከዚህ ረገድ ህገ መንግስቱ ምን ይላል? እንግዲህ ህገ መንግስቱ ምን ይላል የሚለውን ለማየት ወደ ታሪክ በምንሄድበት ጊዜ ይሄ ህግ የወጣው ሲቪል ወሩ ካለቀ በኋላ አሸናፊዎቹ የሰሜኖቹ ጥቁሮች ከዚህ በፊት በባርነት ውስጥ ሲኖሩ የነበሩትን ነጻ ለማውጣትና ጥቁሮች በሀገራቸው ዜጋ እንዲሆኑ ሶስት የሆኑ በጣም አስፈላጊ የሆኑ አሜሪካን የለወጡ ህጎችን አውጥቶ ነበር እነዚህም ሰርቲን ዘመንድመንት ፎርቲን ዘመንድመንት እና ፊፍቲን ዘመንድመንት የሚባሉ ናቸው ፎርቲን ዘመንድመንት አራት ክሎዝ አሉት ከነዛ ውስጥ ማንኛው ሰው በአሜሪካ ውስጥ ያለ በህግ ውስጥ እኩል ነው ነው የሚለው ለጥቆች መብት የሰጠው እና ይህ አፈርማቲቭ አክሽን በስራ ላይ እንዲውል ተግባራዊ እንዲያውን ካደረጉት ኮንስቲቲሽኖች ውስጥ አንቀጾች ውስጥ ይሄ አንደኛው ነው። ስለዚህ ከአሁን ካስረዱኝ አንጻር አፈርማቲቭ አክሽኑ ህገ መንግስት ያስቀመጠውን መብት የሚደግፍ እንጂ የሚጻረር አይደለም። እንግዲህ እዛ ላይ ነው አሁኑ ክርክር የተደረገው። አፈርማቲቭ አክሽን ስራ ላይ መውጣዋል ከጀመረበት ጊዜ ጀምሮ ይሄ ህገ መንግስታዊ አይደለም የሚል ክርክር ያነሱ ብዙ ሰዎች ነበሩ፣ ብዙ ድርጅቶችም ነበሩ። ቢያንስ ቢያንስ አራት ጊዜ ቀርቧል። ከነዚህ ውስጥ ለምሳሌ ባኪ ቨርስስ ዩኒቨርሲቲ ኦፍ ካሊፎርኒያ በሚባል ዘጠኝ መቶ ሰባ ስምንት ዓመተ ምህረት ይሄ ጥያቄ ቀርቦ ነበር። ሱፕሪም ኮርት ያን ጊዜ ዘርን ያገናዘበ መመልመያ ፖሊሲ ህገ መንግስቱን አይጻረን የሚል ውሳኔ ወሰነ። ነገር ግን ኮታ ሳታደርጉ ሆሊስቲክ በሆነ መንገድ አጠቃላይ በሆነ መንገድ ዘርንም እንደ አንድ ክራይቴሪያ በመጠቀም ይቻላል ብሎ አፈርማቲቭ አክሽንን ደገፈ እና እንግዲህ ይሄ በሚሆንበት ጊዜ አፈርማቲቭ አክሽንን እየሸረሸረ ነው ያመጣው። በጣም ጠበቅ እያደረጉ ነው ክራይቴሪያውን እና አድማሱን በጣም እያጠበቡት ነው የመጡትን እንግዲህ አንዳንዶቹ በክርክራቸው ውስጥ ይሄ አፈርማቲቭ አክሽን በትምህርት ውስጥ የዘር ልዩነትን የበለጠ ያጠናክራል፣ አነሳ የሚባሉትን የህብረተሰብ ክፍሎች የበለጠ እንዲገለሉ ያደርጋል ብለው መከራከሪያ ያቀርባሉ። እንደ ጀስትስ ቶማስ ያሉት ጥቁሩ ዳኛ ማለት ነው። እና እርስዎ እንደ ህግ ባለሙያ ውሳኔውን እንዴት አዩት? አንደኛ በጣም ግልጽ መሆን ያለበት ቅድም ለማለት እንደሞከርኩት ሶስት ጊዜ ቀርቦ ሱፕሪም ኮርት ውስጥ አፈርሜቲቭ አክሽን የሕገ መንግስቱን አይጻረርም የሚል ውሳኔ ተሰጥቶ ነበር። አሁን ለምንድን ነው እንደገና ያንን የቀለበሱት የሚባልበት ጊዜ እውነት በስራ ላይ ያለውን አስተሳሰብ አፈርማቲቭ አክሽን ለሌሎቹ ያደረገውን ጥቅም በማየት የሚያመጣውን ጉዳት በማመዛዘን የተወሰነ ውሳኔ ሳይሆን የፖለቲካዊ ውሳኔ ነው የሚሉ ሰዎች አሉ። ሙሉ በሙሉ አሁን እኩልነት አለ ወይ? እኩልነት በሌለበት ሁኔታ እኩል ያልሆኑትን ሰዎች ሂዱና በእኩል ተወዳደሩ ማለት ትክክል ነው ወይ የሚል ሌላ ከባድ መከራከሪያ ነጥብ አለ። ኖርዝ ካሮላይና ዩኒቨርሲቲ ወደ አርባ አይነት ክራይቴሪያ ነው ያለው። ከነዚህ መመዘኛዎች ለምሳሌ ሌገሲ አድሚሽን የሚባል አለ። ለምሳሌ ሃርቫርድ ዩኒቨርሲቲ፣ አባት ተምሮ ከሆነ ልጁ ነጥብ ይሰጠዋል። ወላጆቻቸው ደግሞ ዘመዶቻቸው ለዩኒቨርሲቲው ገንዘብ ይሰጡ፣ ተጨማሪ ነጥብ ይሰጣቸዋል። እነዚህ በአብዛኛው ነጮች ናቸው። ኦልሬዲ ነጮች አፈርማቲቭ አክሽን ያላቸው እንደማለት ነው። እና እንግዲህ ያ በሚደረግበት ሁኔታ ለጥቁሮቹ ከዚህ በፊት የነበረባቸው ጭቆና ከማሄድ ምን አለ ትንሽ ነጥብ ያ ቢሰጥ ጉዳት አለው ወይ ነው። ሌላ ደግሞ ይሄ ዳይቨርሲቲ በአንድ ዩኒቨርሲቲ ውስጥ መኖር ሁሉንም የሚጠቅም እንጂ ጥቁሮችን ብቻ የሚጠቅም አይደለም። በዚህ በላይ ጥናት ያደረጉ ሰዎች የተለያዩ ዘሮች አንድ ላይ መማር ለዩኒቨርሲቲው ጠቃሚ ነው፣ ለህብረተሰቡ ጠቃሚ ነው። ክሪቲካል ቲንኪንግ አስተሳሰብ እንዲያድግ ያደርጋል። ስለዚህ ዩኒቨርሲቲ ውስጥ ዳይቨርሲቲ እንዲበዛ ማድረግ ለሁሉም ጠቃሚ ነው እንልክርክራለን። አሁን እንግዲህ እኩል እድል ለማያገኙ የህብረተሰብ ክፍሎች ይሰጥ የነበረው ይሄ ልዩ እድል ተነስቷል። ኮሌጆችም ዘንድሮ ተማሪዎችን ሲቀበሉ ዘርን እንደ አንድ መስፈርት መጠቀም አይችሉም። እና ይሄ በዩኒቨርሲቲዎች ውስጥ ምን አይነት ልዩነት ሊፈጥር ይችላል? ያ እንግዲህ ይሄ ለውጥ የሚያመጣው በተለይ ግልጽ መሆን ያለበት በትንንሽ ዩኒቨርሲቲዎች ኮሌጆች ላይ ቢሮ ማፈርበት በብዛት የለም። ነገር ግን ይሄ የታወቁ አይቪ ሊግ የሚባሉ ዩኒቨርሲቲዎች ወይም ደግሞ ስቴት ዩኒቨርሲቲዎች በጣም ትልልቆቹ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቀው። እንደ ሃርቫርድ ማለት ነው እንደ ሃርቫርድ እንደ የል እንደ ፕሪንስተን ያሉ አይቪ ሊግ የሚባሉ ዩኒቨርሲቲዎች አሉ። ሌላ ደግሞ ስቴት ዩኒቨርሲቲዎች አሉ፣ እንደ ኖርዝ ካሮላይና፣ ካሊፎርኒያ ደግሞ ያሉ እንደ በርክሊ ያሉ ዩሲኤልኤ ያሉ ዩኒቨርሲቲዎች አሉ። እዛ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቅ። ለምሳሌ ከዚህ በፊት ካሊፎርኒያ እንዲሁ በፕሮፖዚሽን አፈርማቲቭ አክሽን እንዳይኖ ተደርጎ ነበር እና በዛን ጊዜ ለምሳሌ በርክሊ ዩኒቨርሲቲ ውስጥ የጥቁሮቹ በስልሳ ፐርሰንት ነው የቀነሰው። ዩሲኤልኤ ደግሞ በሰላሳ ነው የቀነሰው። በአጠቃላይ ካሊፎርኒያ ውስጥ የጥቁሮች እና የስፓኒክ እና የነሲቭ አሜሪካን በአርባ ፐርሰንት ነው የቀነሰው። ይሄ በጣም ትልቅ ኢፌክት አለው በህብረተሰቡ ላይ እና አሁንም የሚደረገው ይሄ ሃርቫርድ ውስጥ እንዳይኖር ሲደረግ እንዲ አፈርመቲቭ አክሽን አንዳንዶቹ እንደሚገምቱት ከአስራ አራት ፐርሰንት ወደ ስድስት ፐርሰንት ዝቅ ይላል የሚል ግምት ያስቀመጡ ሰዎች አሉ፣ ተመራማሪዎች እና ይሄ ትልቅ ነጥብ ነው። በጣም ነው የማመሰግነው አቶ ዘካሪያስ ጠቅላይ ፍርድ ቤቱ ያሳለፈውን ውሳኔ በተመለከተ ስለሰጡን ሙያዊ ማብራሪያ እጅግ አድርገን እናመሰግናለን። እናመሰግናለሁ። ትመኝሽን፣ ለዘገባው አመሰግናለሁ። በ22፣ በ25 እና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 5 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በየሳምንቱ ቅዳሜ በእንግዱ ወልዴ ተቀነባብሮ እየተዘጋጀ የሚቀርበው የሙዚቃ ቃና ይቀጥላል። ጤና ይስጥልኝ፣ እንደምናመሻችው ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹ ምራሪቸው ለእናንተ የማደርሰውና እስከ ራት ሰዓት አብሬያቸው የምቆየው እንግዲህ ወለ ነኝ። በዛሬው የሙዚቃ ቃና ሰባዎቹንና ሰማኒያዎቹን በመጠኑ እንቃኛለን። የዲስኮ ዘመኑ የምን ከፍተውም በዚህ አይዊል ሰርቫይቭ በተሰኘው የግሎሪያ ጌኖር ተወዳጅ ዜማ ነው። ከአንተ ብለይም ሕይወት ይቀጥላል፣ ጠንክሬ ይወጣለ እያለች ነው። የመለያየት ዜማ ቢሆንም በዘመን ሂደት ዘፈኑ የሴቶች ጥንካሬና አይበገሬነትን የሚያሳይ መዝሙር ሆኗል። ከሌሎች የሕይወት ፈተናዎች በአሸናፊነት ከመውጣት ጋርም እየተያያዘ አሁን ድረስ ይደመጣል አይዊል ሰርቫይቭ አይ ዊል ሰርቫይቭ በግሎሪያ ጌኖር ነበር። በዲስኮ የሙዚቃ ዘርፍ የግራሚ ሽልማትን ያገኘ የመጀመሪያውም የመጨረሻውም ዘፈን ሆኗል። በ1977 በወጣውና ሳተርዴ ናይት ፊቨር በተሰኘው ጆን ትራቮልታ በሚተውንበት ፊልም ይበልጥ ታዋቂ የሆነው የዲስኮ ሙዚቃ በስተኋላ ከሮክ የሙዚቃ ስልት አፍቃሪዎች በተከፈተበት ዘመቻ እንዲከስም ተደርገዋል። ሞቅ ያለ ዳንስንም የሚያካትተው የዲስኮ ስልት በሌሎችም ማኅበራዊና የኑሮ ዘይቤን በተመለከቱ ልዩነቶች ምክንያት ተቃውሞ ሊበረታበት ችሏል። በአሜሪካ ተወዳጅ በሆነው የቤዝቦል ጨዋታዎች ወቅት የዲስኮ ሸክላዎችንና ዲስኮዎችን እስከ ማቃጠል የደረሰ ዘመቻ ተከፍቶበታል። ሙዚቃ ነውና በአሜሪካም ሆነ በተቀረው ዓለም አሁንም ይደመጣል፣ አሁንም ይደነስበታል። ፈንኪ ታውን ሊፕስ ኢንኮርፖሬትድ በተሰኘ ቡድን በሲንቲያ ጆንሰን መሪ ዘፋኝነት የተሰራው ይህ ዘፈን ሌላው የዲስኮ ስልት ተወዳጅ ዜማ ነው። የሊፕስ ኢንኮርፖሬትድ ቡድን አባላት መሠረታቸው ከሆነው የሚኒያፖሊስ ከተማ ወደ ኒውዮርክ ከተማ ለመሄድ የነበራቸውን ህልም መሠረት አድርጎ ግጥሙ እንደተዘጋጀ ይነገራል። እንቅስቃሴ የበዛበትና ሞቅ ደመቅ ያለ አንድ በምናባቸው ወደ ሳሉት ከተማ ለመሄድ ይሻሉ። ፈንኪ ታውን ፈንኪ ታውን ነበር፣ በሊፕስ ኢንኮርፖሬትድ። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የሙዚቃ ቃናን ነው። የሙዚቃ ቃና የዲስኮ ምሽት ይቀጥላል። ከወደ እንግሊዝ ደግሞ በሦስት ወንድማማቾች የተቋቋመውን ቢጂስ እናገኛለን። አጀማምራቸው ከዲስኮ ዘመን ቀደም ቢልም ዲስኮን ታዋቂ ካደረጉት የሙዚቃ ቡድኖች አንዱ ሆነዋል። ናይት ፊቨር ከተወዳጅ ዜማዎቻቸው አንዱ ነው። ቀደም ብዬ ከጠቀስኩትና ሳተርደይ ናይት ፊቨር ፊልምን ካጀቡ የዲስኮ ሙዚቃዎች አንዱ ነው። ከከተሜ ኮረዳዋ ጋር ጥሩ ምሽት ማሳለፉን ዘፋኙ እየነገረን ይመስለኛል ፊቨር በቢጂስ ነበር። የዲስኮ ሙዚቃ ምሽታችን ይቀጥላል። Don't stop till you get enough. የፖፑ ንጉሥ ማይክል ጃክሰን በጣም ተወዳጅ ከሆኑት የዲስኮ ሙዚቃዎች ቀዳሚውን ስፍራ ከያዙት አንዱ ነው። ማይክል የመጀመሪያውን የግራሚ ሽልማት የነጠቀበትም ዘፈን ነው። ማይክል ጃክሰን ዶንት ስታፕ ቲላጌት ኢናፍ። የዲስኮ ምሽታችን ይቀጥላል። ፍሪካውት ቼክስ የተሰኘው የሙዚቃ ቡድን የሠራው ነው። አንድ የአዲስ ዓመት ዋዜማ ምሽት ዝግጅት ላይ ተጋብዘው በቦታው የደረሱት ሁለቱ የባንድ አባላት በር ጠባቂው ሁኔታቸውን አይቶ ይከለክላቸዋል። ወደ መጡበት ተመልሰው መጎንጨታቸውን ቀጥለው ዘፈኑን ደረሱ። በዚህ መልክ የተሠራው ዘፈን ከዲስኮ የሙዚቃ ዘርፍ ተወዳጅ ከሆኑት አንዱ ለመሆን شكلها جدا جدا ሰኞውን ቡድን እናገኛለን። ዳዲ ኩል ከተወዳጅ ዜማዎች አንዱ ነው። በአንድ ወቅት በኢትዮጵያ ቴሌቪዥን ተደጋግሞ ይቀርብ እንደነበር አስታውሳለሁ። ኦኒየም ዳዲ ኮ የዲስኮ ዘመንን ለቅምሻ ያህል ያየንበትን የዛሬውን የሙዚቃ ቀና የምንዘጋው ኬሲ ኤንድ ሰንሻይን ባንድ ባዜሙት ገዳውን ቱናይ በተሰኘው ዜማ ነው። አብራችሁ ወዝወዝ እንደምትሉ ተስፋ አድርጋለሁ። ለሳምንት ቀጠሮ እንያዝ። እንግዲህ ወልዴ ነኝ። ሰላም የተከበራችሁ አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የቅዳሜ ምሽት ዝግጅታችን በዚሁ ይጠናቀቃል። ከመላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደናደሩ